የኢትዮጵያ መንግስት ሸኔ ብሎ የሚጠራቸው ራሳቸውን ደግሞ የኦሮሞ ነጻነት ሰራዊት ብሎ የሚጠሩት ታጣቂዎች በሚንቀሳቀሱባቸው የኦሮሚያ ዞኖች ውስጥ በጸጥታ ሳቢያ አርሶአደሮች የግብርና ስራቸውን እየሰሩ አለመሆኑን የተገለጸው ከምስራቅ ወለጋ ሆሮ ጉድሩና ሰሜን ሸዋ ዞኖች ያነጋገርናቸው አርሶአደሮች በጸጥታው ችግር ሳቢያ የምርጥ ማሳደጊያና ምርጥ ዘር እያገኘን አይደለንም፣ የመህር ወቅትም እያለፈ ነው ሲሉ አመልክተዋል። የኦሮሚያ ክልል ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ኃይሉ አዱኛ ሸኔ ያሏቸውን ታጣቂዎች በሚንቀሳቀሱባቸው አካባቢዎች ለአርሶ አደሮች የሚጓጓዝ የግብርና ግብዓቶች ይዘረፋሉ፣ የተረፈውንም ያቃጥላሉ ሲሉ ተናግረዋል። የኦሮሞ ነጻነት ሰራዊት አለም አቀፍ ቃል አቀባይ መሆናቸውን የሚናገሩት አቶ ኦዳ ተርቢ በበኩላቸው መንግስት የሚያቀርባቸውን ውንጀላዎች እንደማይቀበሉ ይናገራሉ። ናኮር መልካ ነው ያጠናቀረው። እንደ ኦሮሚያ ክልል ስምንት ዞኖች በጸጥታ ችግር ውስጥ ናቸው። ከስምንቱ ዞኖች አራቱ የወለጋ ዞኖች እና ምዕራብና ሰሜን ሸዋ በክረምት ወቅት ሰፊ የእርሻ ስራ የሚከናወንባቸው ምርታማ ዞኖች ናቸው። ይሁን እንጂ ባለው የጸጥታ ችግር ከሶስት ዓመት ወዲህ አርሶ አደሮቹ እንደ ወትሮ የምህሪ ወቅት እየጠበቁ ስራቸውን ማከናወን እየቻሉ አለመሆናቸውን ነው የተናገሩት። የምስራቅ ወለጋ ኪረሙ ወረዳ ነዋሪ መሆናቸውን የተናገሩት ለደህንነታቸው ስባል ስማቸው እንዳይጠቀስ የጠየቁት ግለሰብ በወረዳው ባለው የጸጥታ ችግር ሳቢያ ህዝቡ ውሎ ማደሩን እንጂ ግብርናውን ከተወ ሁለተኛ ዓመቱን ነው ብለዋል። ወለጋ ኬሳ ኬስማ ነው ጊዳያና ናኖ ኪረሙ ናኖ ወለጋ አካባቢ፣ በተለይ እኔ ያለሁበት ምስራቅ ወለጋ ኪረሙ ወረዳ እና አጎራባች ወረዳዎች ጊዳያና እና እንዲሁም በሆሮ ጉድሩ ወለጋ አሙሩና ሌሎችም ወረዳዎች ምርታማ አካባቢዎች ናቸው። ይሁን እንጂ ላለፉት ሁለት ዓመታት እና ዘንድሮም በጸጥታ ችግር እነዚህ አካባቢ ያለው ነገር ለማውራት አስቸጋሪ ነው። አሁን ስለ እርሻ ማንሳት ራሱ ከባድ ነው። ዛሬ ነው ወይስ ነገ ነው የምሞተው ብሎ በስጋት ውስጥ ያለ ህብረተሰብ ነው ያለው። እናም ምንም እየታረሰ አይደለም። ህዝቡ ችግር ውስጥ ነው። የሰሜን ሸዋ የአያ ጉልሌ ነዋሪ መሆናቸውን የጠቀሱት ለደህንነታቸው ስለምሰጉ ስማቸው እንዳይጠቀስ የጠየቁት ግለሰብ በበኩላቸው በወረዳ ውስጥ በመንግስትና በታጣቂው ኃይል መካከል በሚደረገው ውጊያና ፍጥጫ ምክንያት ህዝቡ ፍርሃት ውስጥ ነው። አርሶ አደሩ የምርት ማሳደጊያ ግብአት ማግኘት አልቻለም። በጣም ችግር ውስጥ ነን ሲሉ ተናግረዋል። አማ ናኖ ኘ አሁን በእኛ አካባቢ በጣም አሳሳቢ የሆነው ጉዳይ በጸጥታ ችግር ምክንያት በሚደረገው ኦፕሬሽን በሁለቱም መካከል በሚደረገው ውጊያ ሰዎች እየሞቱ ነው፣ እየታሰሩ እንዳሉ ነው እየተናገርን ያለ ነው። ነገር ግን ከስድስት ወይም ከአምስት ወር በኋላ ህዝቡ በረሃብ ስለማለቁ ነው የምናወራው። ምክንያቱም መሬት እየታረሰ አይደለም። አንደኛ ነገር እዚህ አካባቢ መሬቱ ካለማዳበሪያ አያበቅልም። አሁን በሰሜን ሸዋ የአያጉለሌ ወረዳ ሰባት ቀበሌዎች ታጣቂዎች ይንቀሳቀሳሉ። ወደ ከተማ ደግሞ በመንግስት ፀጥታ ኃይል ተይዟል። እናም በማግስቱ በመንግስት ኃይል የተያዙ ማዳበሪያ አግኝተዋል። በታጣቂዎች የተያዙ ቀበሌዎች ደግሞ ማዳበሪያ አይሰጣቸውም። አሁን ህዝቡ በሁለት አካል መካከል እየተቸገረ ነው። ያሳዝናል። ታጣቂዎቹ ማዳበሪያ እኛንን የምንሰጠው አትቀበሉ ብለዋል። ለህዝቡም የወሰደ ሰው ይቀጣ ይሉ ነበር። ነገር ግን ለአርሶ አደሮች ምንም አልሰጡም። መንግስትም ታጣቂዎች የሚንቀሳቀሱበት አካባቢ ላይ ማዳበሪያ አይሰጣቸውም። ከጠላት ጋር ናችሁ ብሎ ነው የሚከለክላቸው። ስለዚህ በጣም አሳሳቢ ጉዳይ ነው። አቶ ሙላቱ ታከለ የሆሮ ጉድር ወለጋ ዞን ሆሮ ቡሎቅ ነዋሪ ናቸው። የፈለገ ሰው የአስተዳደር ነገር ግን ህዝቡ ሰላም ቢያገኝ ጥሩ ነው። ህዝቡ ሰላሙን አግኝቶ መሬቱን አርሶ ቢኖር፣ ኢንቨስተሮች በተሰጣቸው መሬት ላይ ማረስ ቢችሉ ተስፋ ነበርን። ነገር ግን ለም መሬት ይዞ በረሃብ ማለቅ ከባድ ነው። መንግስትም ሆነ ታጣቂዎቹ ህዝብን ማስቀደም አለባቸው። ህዝቡ እየኖረ አይደለም ስጋት ውስጥ ነው። ረሃብ ሲጨምርበት ደግሞ ማሰቡ ራሱ ያነጋገርናቸው ሰዎች የጸጥታው ችግር በዚህ ከቀጠለ የሚቀጥለው ዓመት ወደ ምግብ እጥረት ማምራቱ አይቀርም ስሉ ስጋታቸውን ገልጸዋል። ላብነትም በምስራቅ ወለጋ ዞን በዘንድሮ መሪወት ከአራት መቶ ሺህ በላይ ሄክታር መሬት በዘር ለመሸፈን ታቅዶ በጸጥታው ችግር በአምስት ወረዳዎች በኪረሙ ሳስጋ፣ ግዳያና እና ጉቦ ሰዩን ጨምሮ ከሀያ አራት ሺህ ሄክታር መሬት በላይ እስካሁን አልታረሰም ያሉት የዞኑ ግብርና ጽሕፈት ቤት ኃላፊ አቶ አስፋው ሀምብሳ የምርት ማሳደግ የአቅርቦት ችግር ግን የለንም ስሉ ለአሜሪካ ድምጽ ተናግረዋል። ያልታረሱ አካባቢዎች ውስጥ የጸጥታው ችግር ሲሻሻል ከወቅቱ ጋር የሚሆኑ እህል እንዲዘራ ይደረጋል ስሉም ኃላፊው አክሏል። የኦሮሚያ ክልል ኮሚኒኬሽን ኃላፊ አቶ ሀይሉ አዱኛ አርሶ አደሮቹ ያነሱትን ቅሬታ በተመለከተ ምላሽ ሰጥተዋል። ኦሮሞ የኦሮሞ ሕዝብ በኢኮኖሚ እንዳያድግ እንዳይቀየር እርሳውን እንዳያሻሽል ማዳበሪያና ምርጥ ዘር ለህዝቡ ሲጓጓዝ መንገድ ላይ ያቃጥላሉ። በምስራቅ ወለጋም በምዕራብ ወለጋም የታየው ይሄ ነው። በተለይ ማዳበሪያው አርሶ አደሮች ጋር እንዳይደርስ ህዝቡ እንዳያርስ አድርገዋል። አሁን በተጠቀሱ አካባቢዎች ላይ ግባቶቹ አርሶ አደሮች ጋር እንዳይደርሱ እንቅፋት የሆነው ይህ የአሸባሪ ኃይል ነው። መንግስት ግባቶቹ ቶሎ ወደ አርሶ አደሮች እንዲደርስ የጸጥታ ኃይሎችን በተለያዩ ዞኖች አሰማርቶ በተለይ የጸጥታ ችግር ባለባቸው አካባቢዎች ይህ ግባት እንዲደርስ አድርጓል። አቶ ኃይሉ አክሎም ዘንድሮ የማዳበሪያ ዋጋ ንረትና እጥረት ማጋጠሙን ተናግረዋል። ሰደርካሩማ በእርግጥ የማዳበሪያ ዋጋ በዓለም አቀፍ ደረጃ ጨምሯል። እጥረትም አጋጥሟል። ይሁን እንጂ መንግስት ድጎማ አድርጎበት በተቻለ መጠን አስገብቶ ለአርሶ አደሩ እየሰጠ ይገኛል። በግባቱ የዋጋ ንረትና እጥረት ምክንያት ችግር ነበር። አሁን ግን መንግስት ችግሩን እየፈታ ነው። አሁንም አቅርቦቱ ለበጋም ለመርም ወቅት ይቀጥላል። ነገር ግን የጸጥታ ችግር ባሉባቸው ዞኖች ውስጥ ትልቁ ችግር የታጣቂው ኃይል ነው። መጓጓዣ ተሽከርካሪ ሳይቀር ነው የሚያቃጥሉት። መንግስት ኃይሉን በአንድ እጅ እየደመሰሰ በአንድ እጅ ደግሞ ልማቱን ይቀጥላል። በተለይ በሰሜን ሸዋ ዞን የአያ ጉለሌ አካባቢ የምንቀሳቀሰው የታጠቀው ኃይል ህብረተሰቡ ማዳበሪያ ከመንግስት እንዳይቀበሉ እንደሚሉ ከህብረተሰቡ ለተነሳው ቅሬታ፣ እንዲሁም የኦሮሚያ ክልል መንግስት ግብአቶቹ አርሶአደሮቹ ጋር እንዳይደርስ ታጣቂዎቹ እንቅፋት ሆኗል ስል መውቀሱን በተመለከተ የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ኦዳ ተርቢ መልስ ሰጥተዋል። በመጀመሪያ አርሶአደሮች ማዳበሪያ ከመንግስት እንዳይገዙ መከልከል መርሃችን አደለም። በተጨባጭ ያለው በኦሮሚያ ብዙ አካባቢዎች ላይ የመንግስት ባለስልጣናት ለራሳቸው ግል ጥቅም በዚህ አስቸጋሪ ጊዜ ውስጥ አርሶ አደሮችን ያስቸግራሉ። በዚህ ጉዳይ ላይ ምርመራ እናደርጋለን። በእውነት የእኛ ኃይሎች ከሆኑ እናስተካክላለን። የኢትዮጵያ መንግስት በኦሮሚያ ክልል ውስጥ ለተፈጸሙ ጥቃቶች የታጣቂውን ኃይል ተጠያቂ ቢያደርግም የታጣቂው ኃይል ግን ውንጀላውን እንደማይቀበል ስናገር ቆይቷል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ